ሳይንስና ኅብረተሰብ የፕሬስ ነጻነት በታፈነባቸው አገራት የሚኖሩ ዜጎች ኢንተርኔት የሚሰጣቸውን አገልግሎቶች በአግባቡ ለማግኘት ብዙውን ጊዜ ይቸግራሉ። እንደ ፌስቡክና ትዊተርን የመሳሰሉ የማኅበራዊ መገናኛ አውታሮችንም በቀላሉ ለማግኘት የማይችሉበት አጋጣሚ በተደጋጋሚ ሲከሰት ይታያል። በኢንተርኔት የሚንሸራሸሩ መረጃዎች እገዳ አሊያም መሰናክል ሲገጥማቸው ዜጎች ከሌላው ዓለም ጋር ግንኙነታቸው ባያሌው ይስተጓጎላል። ለዚህ ግን መላ አልጠፋም። የተከለከሉ አሊያም በኢንተርኔት ባንዳች ምክንያት ከእይታ የተሰወሩ መረጃዎችንና ድረገጾችን እንዴት መከታተልና ማሰስ ይቻላል? ራስንስ ከክትትልና ስለላ በምን መልኩ ማዳን ይቻላል? አብራችሁን ቆዩ። በመላው ዓለም የፕሬስ ነጻነት የሌለባቸው አገራት የኢንተርኔት አገልግሎቶችን በተደጋጋሚ ሲዘጉ አሊያም ከናካቴው ገደብ ሲያበጁለት ይታያል። እንደ ፍሪደም ሃውስ የዚህ ዓመት ዘገባ ኢትዮጵያ የፕሬስ ነፃነት ከሌለባቸው 18 የአፍሪቃ ሀገራት ውስጥ ትመደባለች። ዓለም አቀፍ ዕውቅና ያልተሰጣት ጎረቤት ሶማሊላንድ በዘገባው መሠረት ከኢትዮጵያ ተሽላ ከፊል ነፃነት ያለባት ሀገር ተብላለች። የኢንተርኔት ገደብ ዜጎች ነፃ መረጃዎችን በቀላሉ እንዳያገኙ ወይንም ደግሞ ፈጽሞ ከመረጃ እንዲርቁ ሊያደርግ ይችላል። ኦሊቨር ሊኖው በዶቼቬሌ የአቅርቦትና ማከፋፊያ የቴክኒክ ክፍል ውስጥ ባለሙያ ናቸው። የዶቼቬሌ ዝግጅቶች በኢንተርኔት እንዲሁም በአጭር ሞገድ ህብረተሰቡ ጋር በተገቢው መንገድ መድረስ ስለመቻላቸው መከታተልና እንዲደርሱም ማድረግ ነው ዋነኛ ተግባራቸው። በኢንተርኔት ላይ የሚንሸራሽሩ መረጃዎች ገደብ ሲጣልባቸው መሽሎኪያ አማራጭ ስለሆነው የዙራዙር ማገናኛ በእንግሊዝኛው ፕሮክሲ ሰርቨር ያብራራሉ። ፕሮክሲ ሰርቨር ማለት በቀላል አገላለጽ የኢንተርኔት ግንኙነትን ማስቀየሻ ማለት ነው። ኢንተርኔት ላይ አንድ ነገር ብጠይቅ፣ ጥያቄ የቀረበለት ድረገጽ ላይ የኔ የኢንተርኔት አድራሻ አይታይም፤ ይልቁንስ የሚታየው የዙራዙር ማገናኛው ፕሮክሲ ሰርቨር አድራሻ ነው። ከዚህ የዙራ ዙር ማገናኛ ጋር የሚኖረው ግንኙነት ግን የተሸፈነ ወይም የተደበቀ አይደለም። ከላኪና ከተቀባይ ውጪ ሶስተኛ የዙራ ዙር ማገናኛ ከሚጠቀመው ከቪፒኤን ይለያል። ቪፒኤን መረጃዎችን ቆልፎ ነው የሚልከው። ከማንኛውም ኮምፒውተር ጋር በኢንተርኔት ደህንነቱ የተጠበቀ ግንኙነት ለማከናወን የሚደረግ ሂደት የሰነድ ቁለፋ በእንግሊዝኛው ቪፒኤን ይባላል። የቪፒኤን ቴክኖሎጂ እንደ መሽለኩያ ቋት ወይም ፕሮክሲ ሰርቨር በላኪውና በተቀባዩ መካከል ሶስተኛ አገናኝ ይፈልጋል። ልዩነቱ ድረገጾች በታገዱባቸው አካባቢዎች ግለሰቡ የኢንተርኔት ፍለጋ ወይንም ደግሞ አሰሳውን ማንም ሳያይበት እንዲያከናውን ያስችሏል። ይህ ማለት ኢትዮጵያ ውስጥ ሆኖ የሚደረግ የመረጃ ልውውጥ ሌላ ሀገር እየተደረገ ያስመስሏል ማለት ነው። ይህን በምሳሌ ለማስረዳት ያህል ፍሪደም ሃውስ በዘንድሮ ዘገባው የፕሬስ ነፃነት የሌለባት ሀገር ካላት ኢትዮጵያ፣ አንድ መልእክት ወደ ፈለጉበት ቦታ መላክ ወይም መቀበል ፈለጉን በል። ቪፒኤን ተጠቃሚ ከሆኑ ኢትዮጵያ ሆነው የላኩት አሊያም የተቀበሉት ሰነድ ለሌላው የሚታየው ከሌላ ሀገር የተላከ ወይንም ወደ ሌላ ሀገር የተላከ መልእክት ሆኖ ነው። የመልእክት ልውውጡን ፍሪደም ሃውስ ከፊል የፕሬስ ነፃነት አላት ካላት ሱማሊላንድ ወይንም ደግሞ ሌላ ሀገር ውስጥ የተደረገ የመረጃ ልውውጥ አድርጎ ሊሆን ይችላል የሚያሳየው። ያም ማለት በኢንተርኔት የሚልኩት መረጃ በሙሉ ወደ ሌላ ሀገር ደርሶ ነው እርሶ ጋር የሚመለሰው ማለት ነው። ለርሶም የሚላከው መልእክት የሚደርሶ በሌላ ሀገር ኔትወርክ በኩል አሳብሮ ነው። ከነዚህ የዙራዙር ማገናኛዎች መካከል ሳይፎን Ja, also iPhone nutzt verschiedene Technologien. Technologie Die lassen sich auch sehr schwer sperren, weil das einen sehr großen Kollateralschaden mit sich bringen würde. ሳይፎን በባህሪው በበርካታ ግለሰቦች፣ ተቋማት፣ መስሪያ ቤቶችና ድርጅቶች አገልግሎት ላይ የሚውለው የማይክሮሶፍትና ሌሎች ሶፍትዌሮችን አብሮ ይጠቀማል። ሳይፎንን ለመገደብ ወይንም ለማገድ የሚደረግ ሙከራም ሌሎች ጠቃሚ ሶፍትዌሮችም ከጥቅም ውጭ እንዲሆኑ ያደርጋል። ሳይፎን ሲገደብ ሌሎች አገልግሎቶች ከጥቅም ውጭ ስለሚሆኑም ነው፣ ባለሙያው ተያይዞ መጥፋት ይሆናል ሲሉ ያብራሩት። ሳይፎን እንደ ፌስቡክና ትዊተርን የመሳሰሉ የማኅበራዊ መገናኛ ዘዴዎችን በደንብ መጠቀም ያስችላል ይላሉ የዶችቬሌው ባለሙያ ኦሊቨር ሊኖውም። በሳይፎን የዶቼቬሌ ድረገጽን መከታተል ይቻላል። ከዚያም ባሻገር ሌሎች ድረገጾችንም መጠቀም አያዳግትም ብሏል። ከዶቼቬሌ የሚሰናዱ የድምፅና የቪዲዮ መረጃዎችን በሳይፎን በቀላሉ መጠቀም ይቻላል። የዙራዙር የኢንተርኔት ማገናኛዎች በርካታ ናቸውም። ሳይፎን በዋናነት የሚለየው ቶር ከሚሰኘው ሌላኛው የዙራዙር ማገናኛ ቋት ነው። ቶር በኢንተርኔት ውስጥ ማንነትን ሙሉ ለሙሉ ለመደበቅ የሚያስችል ማገናኛ ነው። ሳይፎን እንክብካቤ የሚያደርግለት ባለቤት አለው። ቶርን የሚንከባከቡት ቶርን ለማበልፀግ ፍላጎቱ ያላቸው የቶር ማህበረሰብ አባላት ናቸው። የቶር ዋነኛ ጠቀሜታው ኢንተርኔት ውስጥ አሰሳብ ሲደረግ ተጠቃሚው ማንነቱ እንዳይታወቅ መደበቅ ማስቻሉ ነው። ያም ሆኖ ግን ተግዳሮቱ ዝግተኛ መሆኑ ነው። ያም በመሆኑ የድምፅና የቪዲዮ መልእክቶች ላሉት ድረ ገጻችን የመጀመሪያ ተመራጭ አይደለም ሆኖ ማንነትን መደበቅ ይበልጥ ወሳኝ በሚሆንበት ጊዜ ምናልባት ቶርን መጠቀም ይበጃል። ማንነትን ሙሉ ለሙሉ የሚደብቀው ቶርንም ሆነ ማንነትን ሳይደብቅ ግን ደግሞ በፈጣን መልኩ የተከለከሉ መረጃዎችን እንዲታዩ የሚያደርገው ሳይፎንን ከኢንተርኔት በነፃ ማግኘት ይቻላል። የአንድሮይድ ማስተናበሪያ ስልክና ኮምፒውተር ተጠቃሚዎች ከጉግል ፕሌይ እንደ አይፎን የመሳሰሉት የአይኦኤስ ማስተናበሪያ ያላቸው ስልኮች ወይንም ኮምፒውተሮች ደግሞ ከአይትዊንስ ስቶር መጫን ይችላሉ። ወይንም ደግሞ ጉግል የኢንተርኔት ማሰሻ ላይ ፒሲፎን3 ዳት ኮም ማለትም ፒኤስአይፒኤችኦኤን 3 ቁጥር ነጥብ ሲኦኤም ብሎ በመጻፍ በቀጥታ ስልክ፣ ታብሌት፣ አሊያም ኮምፒውተር ላይ መጫን ይቻላል። ከዚያ በኋላ ድረገጾች ቢዘጉ እንኳን የኢንተርኔት አገልግሎት እስከተገኘ ድረስ በተጫነው ማስተናበሪያ ድረገጾቹንም ሆነ የማኅበራዊ መገናኛ አገልግሎቶችን መከታተል ይቻላል። ከሳይፎንና ከቶር ሌላ በርካታ የዙራዙር ማገናኛዎች ኢንተርኔት ውስጥ በነፃ ይገኛሉ። ከአንዱ አንዱ እያቀያየሩ መፈለግም ይቻላል። ያለማድረግ የኢንተርኔት ማሰሻ ወይንም መፈለጊያው ላይ ፕሮክሲ ሰርቨር ብሎ መጻፍና መመሪያዎቹን መከተል ነው። ከዙራ ዙር ማገናኛዎች ባሻገር የኢንተርኔት ክትትልና ገደብ በሚኖርባቸው ሀገራት ሌላው ጠቃሚ ነገር የቁለፋ ስልት በእንግሊዝኛው ኢንክሪፕሽን የሚባለው ነው። ኢንተርኔት ውስጥ በነጻ የሚገኙ በርካታ የቁለፋ ስልቶች ቢኖሩም የተወሰኑት ዋነኞቹን እንጠቁማችሁም። ከመደበኛ ስልክ በተለየ መልኩ መረጃዎች በላኪና በተቀባይ ብቻ እንዲታዩ ከሚያደርጉ ማስተናበሪያዎች መካከል ዋትሳፕ ዋነኛው ነው። ቫይበርም የመረጃ ቅብብሎሽ ባልተፈለገ ወገን እንዳይታይ ማድረግ የቁለፋ ስልት መጀመሩን ካስታወቀ ሰነባብቷል። ሲግናል የድምፅ ጥሪዎችንና የጽሑፍ መልእክቶችን በላኪና በተቀባይ ብቻ እንዲታዩ አድርጎ በመደበቅ ይታወቃል። ለአፕል ምርት ተጠቃሚዎች መሴጅና ፌስታይም ሜሴጅስ ኤንድ ፌስታይም የሚባል አለ። በሁለት የአፕል አይ ሜሴጅ ተጠቃሚ ስልኮች የሚደረግ የመረጃ ልውውጥን ሰብሮ ለመግባት እጅግ አዳጋች እንደሆነ ይነገርለታል። አንዳንዶች እንደውም ሰብሮ መግባቱ ፈጽሞ የማይቻል ነው ሲሉ ይደመጣሉ። አድማጮች ስለ ኢንተርኔት መሽሎኪያና መደበቂያዎች ያስቃኘን የሳይንስና ኅብረተሰብ ጥንቅር በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።